በትምህርት ቤቶች መልሶ መክፈት ሂደት ላይ የትምህርት ሚኒስቴር ለማቅረብ ቃል ገብቶ የነበረውን የኮሮና ቫይረስ መከላከያ የአፍና ፍንጫ መሸፈኛ ጭንብል ተሟልቶ መቅረብ አለመቻሉ የትምህርት ቤቶች የመከፈቻ ጊዜና የመማር ማስተማር ሂደቱ ላይ እንቅፋት እንደሆነባቸው የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገለጹ። ትምህርት ሚኒስቴር በበኩሉ ለጊዜው በጉዳዩ ላይ የሚሰጠው መልስ አለመኖሩን ጠቅሶ መልስ በሚሰጥበት ጊዜ እንደማያሳወቅ ተናግሯል። ሙክታር ጀማል ዝርዝራለው። የኮሮና ቫይረስ ወረርሽኝን ተከትሎ በወረሃ መጋቢት የተዘጉት ትምህርት ቤቶችን መልሶ ለመክፈትና ከትምህርት ገበታቸው ርቀው የቆዩ ተማሪዎችን ወደ ትምህርት ለመመለስ በሚያስችል መንገድ ላይ መፍትሄ ለማስቀመጥ የኢትዮጵያ ትምህርት ሚኒስቴር ከጤና ሚኒስቴር እና ከሕብረተሰብ ጤና ኢንስቲትዩት ጋር በመሆን ሰፊ ጥናቶችና ምክር ሀሳቦችን ማቅረቡ ይታወሳል። የመማር ማስተማር ሂደቱን ለማስጀመር እንዲያስችል በባለሙያዎች እንደ ምክር ሐሳብ ቀርበው ከነበሩት ውስጥ ተማሪዎች የአፍና አፍንጫ መሸፈኛን እንዲጠቀሙ አስገዳጅ ሆኖ በመቀመጡ የትምህርት ሚኒስቴር በክልል ትምህርት ቢሮዎች በኩል ለመንግስትና ለግል ትምህርት ቤቶች የአፍና አፍንጫ መሸፈኛ በነፃ እንደሚሰጥ የገለጸ ቢሆንም የአፍና አፍንጫ መሸፈኛ ተሟልቶ ሊቀርብ አለመቻሉን የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። 11 ሚሊዮን ገደማ ተማሪዎችን እንደሚቀበል የገለጸው የኦሮሚያ ትምህርት ቢሮ ቃል ከተገባለት የአፍና የአፍንጫ መሸፈኛ ውስጥ እጁ ላይ የደረሰው አስር በመቶ እንደማይበልጥ የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለቪኦኤ ተናግረዋል። ትምህርት ሚኒስቴር ቃል የገባልን ሀያ ሚሊየን ነበር ከዛ ውስጥ እስካሁን በጃስን የደረሰውና እና ለትምህርት ቤቶች ያደረስነው ሁለት ነጥብ አንድ ሚሊዮን የፊት መሸፈኛ ነው። ዘንድሮ ከጥቅምት አስራ ስምንት ጀምረን የስምንተኛና አስራ ሁለተኛ ክፍል ተማሪዎች ለክልልና ለሀገር አቀፍ ፈተናዎች እንዲዘጋጁ ትምህርት ቤቶች ተከፍተው ነበር። እነሱ ላይ አይተን ደግሞ ሌሎችንም ለመክፈት ሙከራ ላይ ነበር። ለዚህ የትምህርት ሚኒስቴር ማስክ ፌስ ማስክን ወይም የፊት መሸፈኛ እንዲያቀርብልን ቃል ገብቶልን ነበር። ግን የፋብሪካዎቹ የአቅርቦት የማንፋክቸሪንግ ካፓሲቲ ተገድበዋል እና እስካሁን ከሁለት ነጥብ አንድ ሚሊዮን ያልበለጠ ፌስ ማስክ አግኝተን ያንን ለስምንተኛና አስራ ሁለተኛ ክፍል ተማሪዎች አቅርበናል። እነሱ በዛው ቀጥለው በትምህርታቸው ላይ ናቸው ማለት ነው። ትምህርት ሚኒስቴር አውጥቶ በነበረው መርሃ ግብር መሰረት የመጀመሪያው ዙር ትምህርት ቤቶችን መክፈት ከጥቅምት 9/2013 እንዲጀምሩ ውሳኔ አስተላልፎ የነበረ ቢሆንም ባለፈው ጥቅምት ወር የመጀመሪያ ሳምንት ትምህርት ሚኒስቴር ባወጣው መግለጫ የአፍና አፍንጫ መሸፈኛ ያልደረሳቸው ትምህርት ቤቶች ትምህርት እንዳይጀምሩ ማሳሰቡ ይታወሳል። በዚሁ መሰረት የአዲስ አበባ የኦሮሚያ እና ሌሎች ትምህርት ቢሮዎች ፈተና ከሚወስዱ የስምንተኛና አስራ ሁለተኛ ክፍል ተማሪዎች ውጪ ሌሎችን የትምህርት ደረጃ አለመቀበላቸውን የገለጹ ቢሆንም የደቡብ ክልል ትምህርት ቢሮ ጥቂት የጸጥታ ችግር ካለባቸው አካባቢዎች ውጪ በሌሎቹ ላይ በክልሉ በኩል ባስተላለፈው ውሳኔ የመማር ማስተማር ሂደት መጀመሩን የትምህርት ቢሮው ምክትል ኃላፊ አቶ ደረሰ ጌሳኖ ተናግረዋል። ከትምህርት ሚኒስቴር ማግኘት የሚገባን ማስክ ስምንት ነጥብ አራት ሚሊዮን የምጠጋ ማስክ ነበር። በእኛ ዕቅድ መሰረት ከትምህርት ሚኒስቴር ለማግኘት ቃል ተገባልን። ነገር ግን እስካሁን የቀረበው ወደ አንድ ነጥብ ስድስት ሚሊዮን አካባቢ ነው የቀረበልን። እኛ ይሄ እየቀረበ ያለው ከገጠመን ከአገራዊ አጠቃላይ ሁኔታ መነሻ ስላልደረሰ በአካባቢ ያሉ የተለያዩ ቴክኒክ እና ሙያ ትምህርት እና ስልጠና ኮሌጆችን፣ ተቋማትን እንዲሁም ደግሞ ሌሎች ማስክን በቀላሉ ሰርቶ ማቅረብ የሚችሉ ጥቃቅንና አነስተኛ ኢንተርፕራይዞችን ጭምር በአሳተፈ መንገድ ማስኮች እየተሰሩ ለትምህርት ቤቶች እንዲዳረሱ ለማድረግ እና ወላጆች በየአካባቢያቸው ለልጆቻቸው የሚያቀርቡበት ሁኔታ ላይ የትምህርት ሚኒስትሩ እንደማይደርስና ሁሉም ተማሪ በቂ እንደማይሆን ካረጋገጥን በኋላ መሄድ ይችለናል። ነገር ግን የደረሰችን ቻነል ስድስት ሚሊዮን የምትጠጋውን የትምህርት ሚኒስቴርን ቅድሚያ ትምህርትን መጀመሪያ ያለባቸው የስምንተኛና የአስራ ሁለተኛ ክፍል ተማሪዎች ቀድሞ እንዲያገኙ አድርገን ሌሎቹ ቀሬ ተማሪዎች ደግሞ ቅድም ባልኩት አግባብ በደረሰባቸው አካባቢዎች ለሁሉም እየደረሰ በአንዳንድ በጎደሉ አካባቢዎች ላይ ደግሞ ከራሳቸው እያመጡ እንዲሄዱ ለማድረግ ጥረት እያደረግ ነው ያለ ነው እና በዚህ አይነት አግባብ ነው እየሸፈነ ያለነው ጉድለቱን። ተማሪዎችን ወደ ትምህርት ገበታ ለመጥራት የሚያስችል ቅድመ ሁኔታ ለመከወን እና የኮሮና ቫይረስ ስርጭትን በመከላከል ሂደት ላይ ክትትል የሚያደርግ ኮሚቴ በየደረጃው መቋቋሙን የገለጸው የሶማሌ ክልል ትምህርት ቢሮ የአፍና አፍንጫ መሸፈኛ አለመዳረሱ ሁሉም ትምህርት ቤቶች በአንድ ጊዜ ወደ መማር ማስተማር ሂደቱ እንዳይገቡ ማነቆ መፍጠሩን በቢሮው የትምህርት ቤቶች ፕሮግራም ማሻሻያ ዳይሬክተር አቶ ሐሰን አብዲ ለቪኦኤ ገልጸዋል። በእኛ ክልል አጠቃላይ የትምህርት የተማሪዎች ቁጥር ፌስመስኩ ሁለት ሚሊዮን ሶስት መቶ ሀምሳ ሺ ሁለት መቶ ስልሳ ስምንት ነበረ። እስካሁን ክልሉ የደረሰው አንድ ሚሊየን ሰማንያ ሁለት ሺ ሰባት መቶ ሰላሳ ስድስት ነው የደረሰው የትምህርት ቤት አካባፋ ሶማሊያ ክልል ፋይስ መስክ ያልደረሳቸው ወረዳዎች ካልሆነ በስተቀር ሌሎቹ ስራ ጀምሯል። እስካሁን ሰባት ወረዳ ፌስመስ ያልደረሰ በብዛት አንድ ዞን ላይ ያለው ዶሎ ዞን የሚባል ሰባት ወረዳ ገና አልደረሰም። እነዚህ ናቸሁ። ሌሎቹ በብዛት ደርሷል። ትምህርት ሚኒስቴር በመስከረም አጋማሽ ላይ ወስኖ በነበረው መሰረት ትምህርት ቤቶችን መልሶ በመክፈት መርሃ ግብር የመጀመሪያ ደረጃ የትምህርት ቤቶች መክፈቻ ጊዜ ጥቅምት ዘጠኝ በሁለተኛ ዙር በዞንና በክልል ከተሞች የሚገኙ ትምህርት ቤቶች በጥቅምት አስራ ስድስት እና በሶስተኛ ዙር በአዲስ አበባና በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች በጥቅምት ሰላሳ ትምህርት እንዲጀምሩ አቅዶ የነበረ ቢሆንም እንደታሰበው ሊሳካለት አለመቻሉ ተነግሯል። በጉዳዩ ላይ ከሚኒስትሩ መልስ ለማግኘት በተደጋጋሚ ሙከራ ብናደርግም ለጊዜው ምንም ማብራሪያ እንደማይሰጥና ወደፊት የሚገለጽ ከሆነ እንደሚያሳውቁን የትምህርት ሚኒስቴሩ ቃል አቀባይ ወይዘሮ ሐረጓ ማሞ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ